የዲደብሊው ዜና በመጀመሪያም ዋና ዋና ዜና። የአማራ ክልል የጦር መሳሪያ ለታጠቁ የክልሉ ነዋሪዎችና ለወጣቶች የክተት ጥሪ አቀረበ። የክልሉ ፕሬዝዳንት አገኘሁ ተሻገር በዛሬው ዕለት በሰጡት መግለጫ ከትግራይ ኃይሎች የተገጠመው ውጊያ የአማራን ሕዝብ ሕልውና የምንታደግበት ጦርነት ነው ሲሉ ተናግረዋል። ሶማሊያ ዛሬ መጀመር የነበረበትንና ለወራት የዘገየውን ምርጫ ራዘመች። አራት ቀናት የሚፈጀውና ቀጥተኛ ባልሆነ መንገድ የምክር ቤት አባላትና የአገሪቱ ፕሬዚዳንት የሚመረጡበት ምርጫ ዛሬ መጀመር ነበረበት። በሰሜን ምዕራብ ናይጄሪያ በታጣቂዎች ከታገቱ 121 ተማሪዎች መካከል 28ቱ መለቀቃቸውን የትምህርት ቤት ባለስልጣን ተናገሩ። ተማሪዎቹ የታገቱት ባለፈው ሰኔ መገባደጃ ነበር። የሩሲያ ባህር ኃይል ካስፈለገ ማንኛውንም ጠላት በመለየት መከላከል የማይቻል ጥቃት ሊሰነዝር እንደሚችል ፕሬዚዳንት ቭላድሚር ፑቲን አስጠነቀቁ። ዜናው በዝርዝር። የአማራ ክልል የጦር መሳሪያ ለታጠቁ የክልሉ ነዋሪዎችና ለወጣቶች የክተት ጥሪ አቀረበ። የክልሉ ፕሬዚዳንት አገኘው ተሻገር በዛሬው ዕለት በሰጡት መግለጫ ከትግራይ ኃይሎች የተገጠመ ውጊያ የአማራን ሕዝብ ሕልውና የምንታደግበት ጦርነት ነው ሲሉ ተናግረዋል። የአማራና የትግራይ ክልሎች በሚዋሰኑባቸው የራያ ጠለምት፣ የዋግና የወልቃይት አካባቢዎች ውጊያ እየተካሄደ መሆኑን የገለጹት አቶ አገኘሁ የኢትዮጵያ መከላከያ ሰራዊት፣ የክልሉ ልዩ ኃይልና ሚሊሺያ ከፍተኛ ፍልሚያ በማድረግ ላይ መሆናቸውን ተናግረዋል። ፕሬዚዳንቱ በመግለጫቸው ሚሊሺያዎች፣ የግል የጦር መሳሪያ የታጠቁ ሰዎችና ወጣቶች ከነገ ጀምሮ በወረዳ ማዕከሎች እንዲከቱ ጥሪ አቅርበዋል። በክልላችን የሚገኝ የመንግስትን የጦር መሳሪያ የታጠቀ ሚሊሻ ሚሊሻ ያልሆነ በሙሉ በክልላችን ውስጥ የሚገኝ የግል ጦር መሳሪያ የታጠቀ በሙሉ በክልላችን ውስጥ በሁሉም ቀበሌዎች የሚገኝ አካላዊ ሁኔታው ለግዳጅ ብቁ የሆነ ለጦርነት ብቁ የሆነ ወጣት በሙሉ ከነገ ጀምሮ በሁሉም የወረዳ ማዕከል እንዲከት ይህ የክተት ጥሪ ተላልፏል። ከትናንት በስቲያ የአፋር ክልል ፕሬዚዳንት ለክልሉ ነዋሪዎች ተመሳሳይ ጥሪ አቅርበው ነበር። ሰሞኑን የኢትዮጵያ መከላከያ ሰራዊትን የሚደግፉና ህወሀትን የሚኮንኑ ሰላማዊ ሰልፎች በተለያዩ ከተሞች ተካሂደዋል። የኢትዮጵያ ጦር ከወራት ቆይታ በኋላ ከትግራይ ለቆ ከወጣ በኋላ የክልሎች ጸጥታ አስከባሪዎች ወደ አውደ ውጊያዎች እየተሰማሩ ነው። ሶማሊያ ዛሬ መጀመር የነበረበትንና ለወራት የዘገየውን ምርጫ አራዘመች። አራት ቀናት የሚፈጀውና ቀጥተኛ ባልሆነ መንገድ የምክር ቤት አባላትና የአገሪቱ ፕሬዚዳንት የሚመረጡበት ምርጫ ዛሬ መጀመር ነበረበት። ስማቸው እንዳይገለጽ የፈለጉ የሶማሊያ ምርጫ ኮሚሽን አባል በተለያዩ ግዛቶች የላይኛው ምክር ቤት አባላት ምርጫ ዛሬ ይጀመራል የሚል እቅድ ነበረ የነበረ ቢሆንም እንደታቀደው የሚካሄድ አይመስልም ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። ግለሰቡ እንዳሉት ምርጫው እንዲራዘም ምክንያት የሆነው የሶማሊያ ግዛቶች የእጩ ተወዳዳሪዎችን ስም ዝርዝር ባለማቅረባቸውና በየአካባቢያቸው ድምፅ ለመስጠት ኮሚቴ ሳያዋቅሩ በመቅረታቸው ምክንያት ነው። የሶማሊያ ፌዴራል መንግስት ቃል አቀባይ መሐመድ ኢብራሂም ሙአሊሙ ምርጫው መራዘሙን ለፈረንሳይ ዜና አገልግሎት ቢያረጋግጡም ተጨማሪ ማብራሪያ ሳይሰጡ ቀርተዋል። ባለፈው ሳምንት አልሸባብ ምርጫው እንዳይካሄድ ለሶማሊያ መንግስት ማስጠንቀቂያ ሰጥቶ ነበር። ከወራት በፊት ፕሬዚዳንት መሐመድ አብዱላሂ መሐመድና የአምስቱ የሶማሊያ ግዛቶች መሪዎች በምርጫው አካሄድ ላይ ባለመስማማታቸው አገሪቱ ሕገ መንግስታዊ ቀውስ ውስጥ ገብታ ነበር። ጉዳዩ የጸጥታ ቀውስ የፈጠረ ሲሆን ከወራቱ ውዝግብ በኋላ ፖለቲከኞቹ ምርጫው በሚካሄድበት መርሃ ግብር ላይ ከስምምነት ደርሰዋል። ይሁንና ከጁባላንድ ውጭ ሌሎቹ ግዛቶች ምርጫ ለማካሄድ ዝግጁ እንዳልሆኑ የፈረንሳይ ዜና አገልግሎት ዘግቧል። በሰሜን ምዕራብ ናይጄሪያ በታጣቂዎች ከታገቱ 121 ተማሪዎች መካከል 28ቱ መለቀቃቸውን የትምህርት ቤት ባለስልጣን ተናገሩ። ታጣቂዎቹ በካዱና ግዛት ቤተል ባፕቲስት ከተባለ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ከተኙበት ያገቱት ባለፈው ሰኔ 28 ነበር ጆሴፍ ሐያብ የተባሉ የትምህርት ቤቱ ባለስልጣን 28 ሴት ተማሪዎች ተለቀው ከቤተሰቦቻቸው መቀላቀላቸውን ዛሬ ለፈረንሳይ ዜና አገልግሎት ተናግረዋል። ባለሥልጣኑ እንዳሉት እስካሁን 34 ተማሪዎች የተለቀቁ ሲሆን፣ 87 ዛሬም እንድታገቱ ናቸው። ቀደም ብሎ አምስት ተማሪዎች ከአጋቾቻቸው አምልጠው ሁለቱ በፖሊስ ሲገኙ ሦስቱ በራሳቸው ጥረት ወደ ትምህርት ቤታቸው መመለሳቸውን ጆሴፍ ሐያብ ገልጸዋል። አምስቱ ተማሪዎች ያመለጡት ለምግብ ማብሰያ እንጨት እንዲለቅሙ በተላኩበት ነበር። ባለፈው ታኅሳስ ወዲህ በመላ ናይጄሪያ አንድ ሺህ ገደማ ተማሪዎች ታግተዋል። አብዛኞቹ ከአካባቢያዊ ባለስልጣናት ጋር በተደረጉ ድርድሮች ቢለቀቁም አሁንም የታገቱ ተማሪዎች አሉ። ሁለት የእስራኤል አየር መንገዶች ዛሬ እሁድ ወደ ሞሮኮ በረራ ጀመሩ። ኤስርኤር የተባለው አየር መንገድ አንድ መቶ ገደማ አገር ጎብኚዎችን ጭኖ ከቴላቪቭ ወደ ሞሮኮ ማራካሽ ለመጀመሪያ ጊዜ በሯል። ኢልአይ የተባለውና የእስራኤል መንግስት ንብረት የሆነው አየር መንገድም ከሰዓታት በኋላ በዛሬው ዕለት ወደ ተመሳሳይ መዳረሻ ጉዞ አድርጓል። የእስራኤል የቱሪዝም ሚኒስትር ዮኤል ራዝቮዞቭ የበረራዎቹ መጀመር ቱሪዝም፣ ንግድና ኢኮኖሚያዊ ትብብርን በሁለቱ አገሮች መካከል ለማጠናከር እንደሚያግዝ ተናግረዋል። እስራኤልና ሞሮኮ በአሜሪካ አሸማጋይነት ዲፕሎማሲያዊ ግንኙነታቸውን ያደሱት ከጥቂት ወራት በፊት ነበር። በስምምነቱ መሰረት አሜሪካ ሉዓላዊነቷን ለማወጅ ግፊት የምታደርገው ዌስተርን ሳሃራ የሞሮኮ ግዛት ለመሆኗ እውቅና ሰጥታለች። ይህን ውሳኔ ግን የፕሬዚዳንት ጆ ባይደን አስተዳደር እንደሚገመግም አስታውቋል። የዌስተርን ሰሃራ ሉዓላዊነት ጉዳይ በሞሮኮና ፖሊሳሪዮ ግንባር መካከል የውዝግብ መነሾ ሆኖ ያለፉትን አርባ አምስት ዓመታት ገደማ ዘልቋል። የተባበሩት መንግስታት ድርጅት ለዌስተርን ሰሃራ ሉዓላዊነትም ሆነ ለሞሮኮ የይገባኛል ጥያቄ እውቅና አልሰጠም። የሩሲያ ባህር ኃይል ካስፈለገ ማንኛውንም ጠላት በመለየት መከላከል የማይቻል ጥቃት ሊሰነዝር እንደሚችል ፕሬዝዳንት ቭላዲሚር ፑቲን አስጠነቀቁ። ፕሬዝዳንቱ ማስጠንቀቂያ የሰጡት የብሪታንያ የጦር መርከብ የክሬሚያ ባህር ሰላጤን አቋርጦ በማለፍ መንግስታቸውን ካስቆጣ ከሳምንታት በኋላ ነው። ቭላዲሚር ፑቲን በሴንት ፒተርስበርግ በነበረ የባህር ኃይል ትዕይንት ላይ ማንኛውንም ጠላት ከባህር በታች፣ ከባህር በላይ ወይም አየር ወለድ መለየትና ካስፈለገ መከላከል የማይቻል ጥቃት መሰንዘር እንችላለን ሲሉ ተደምጠዋል። ባለፈው ሰኔ የብሪታንያ የጦር መርከብ ከክሬሚያ የባህር ክልል ለማባረር ሩሲያ የማስጠንቀቂያ ተኩስ መተኮሷንና ቦምብ መጣሏን አስታውቃ ነበር። ብሪታንያ ግን ተኩሱን ሩሲያ አስቀድማ አሳውቃለች። የተጣለ ቦምብ የለም ስትል አጣጥላለች። ሩሲያ ክሬሚያን ከዩክሬን በኃይል የገነጠለችው ከሰባት ዓመታት በፊት ነበር። ብሪታንያም ሆነች የተቀረው ዓለም የብላክሲ ባህረ ሰላጤ ዛሬም የዩክሬን እንጂ የሩሲያ አይደለም የሚል አቋም አላቸው። ፕሬዚዳንት ቭላዲሚር ፑቲን ባለፈው ወር በሩሲያ የባህር ክልል በሕገ ወጥ መንገድ ገብቷል ያሉትን የብሪታንያ የጦር መርከብ አገራቸው ጥቃት በመሰንዘር ልታሰምጥ ትችል እንደነበር ተናግረዋል። ፕሬዚዳንቱ ጠብጫሪነት ባሉት ኩነት የአሜሪካ እጅ አለበት ሲሉ ከሰዋል። ይህ ዶይቸቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የአማራ ክልል የጦር መሳሪያ ለታጠቁ የክልሉ ነዋሪዎችና ለወጣቶች የክተት ጥሪ አቀረበ። የክልሉ ፕሬዚዳንት አገኘው ተሻገር በዛሬው ዕለት በሰጡት መግለጫ ከትግራይ ኃይሎች የተገጠመው ውጊያ የአማራን ሕዝብ ህልውና የምንታደግበት ጦርነት ነው ሲሉ ተናግረዋል። ሶማሊያ ዛሬ መጀመር የነበረበትና ለወራት የዘገየውን ምርጫ ራዘመች። አራት ቀናት የሚፈጀውና ቀጥተኛ ባልሆነ መንገድ የምክር ቤት አባላትና የአገሪቱ ፕሬዚዳንት የሚመረጡበት ምርጫ ዛሬ መጀመር ነበረበት። በሰሜን ምዕራብ ናይጄሪያ በታጣቂዎች ከታገቱ 121 ተማሪዎች መካከል 28ቱ መለቀቃቸውን የትምህርት ቤት ባለሥልጣን ተናገሩ። ተማሪዎቹ የታገቱት ባለፈው ሰኔ መገባደጃ ነበር። የሩሲያ ባህር ኃይል ካስፈለገ ማንኛውንም ጠላት በመለየት መከላከል የማይቻል ጥቃት ሊሰነዝር እንደሚችል ፕሬዚዳንት ቭላዲሚር ፑቲን አስጠነቀቁ። ዜናው በዚሁ አበቃ። ጤና ይስጥልኝ።